ይሄ መዝሙር በአማርኛ የተደረሰው ከእንግሊዝኛ መዝሙር ነው። እዚህ መዝሙር መጽሐፍ ላይ የእንግሊዝኛው ላይ አለ። ዜማው ግን እንትኖቹ፣ አዝማቹ እና ቁጥሮቹ ከእንግሊዝኛው በጣም የተለዩ ናቸው። እና የሚተረጉም ሰው ካለ ወደፊት ራሱ የእንግሊዝኛውን ሀሳብ እንተረጉመዋለን ምንድን ነው የሚለው ካም ዛው ፋውንቴን ነው የሚለው የመዝሙሩ ርዕስ። አንተ ምንጭ ሆይ ና የሚል አይነት ሀሳብ ነው። በብሉይ ኪዳን ጥቅስ ላይ የተመሰረተ ነው፣ ግን በአማርኛ የተለየ ሆኖ ነው የተተረጎመው እና መተርጎም የምትፈልጉ ብታስቡበት ጥሩ ነው። እግዚአብሔር ይመስገን። ዛሬ የምንመለከተው ኢሳያስ ዘጠኝ ከአንድ እስከ ሰባትን ነው። ኢሳያስ ዘጠኝ ከአንድ እስከ ሰባት ባለው ክፍል ላይ አንድ ርዕስ እንድናይ ነው የምፈልገው። በጨለማ ውስጥ ያበራው ብርሃን በሚል ርዕስ ነው የምናየው። ባለፉት ሳምንታት የአንደኛ ዮሐንስን ጀምሬ እንደነበረ ትዝ ይላቸዋል። አንደኛ ዮሐንስ ምዕራፍ አንድም በሶስት ስብከቶች ባለፈው ሳምንት ጨርሸዋለሁ። ምንድን ነው የማደርገው? ልክ አንድ ምዕራፍ ስጨርስ፣ ተከታታይ መጽሐፍን በማስተማር በመሃል አንድ ምዕራፍ እንዳለቀ አንድ መልእክት አቀርባለሁ። ልክ እንደዛ ነው የምንሄደው አንደኛ ዮሐንስን ስናይ እና ይሄ የዛሬው ሀሳብ በኢሳያስ ትንቢት ላይ የተመሰረተው ከአንደኛ ዮሐንስ ሀሳብ እና ከዮሐንስ ወንጌል ሀሳቦች ጋር በጣም የሚሄድ ነው። በነገራችን ላይ ኢሳያስ፣ ነቢዩ ኢሳያስ የሚታወቀው ወንጌላዊ ነቢይ ተብሎ ነው። ከሌሎቹ ነቢያት በጣም በተለየ መንገድ የኢሳያስ መልእክት ወንጌል ተኮር መልእክት ነው እና እዚህ ጋ የምናየውም ወንጌል ተኮር የሆነ መልእክቱን ነው። ይሄ የትንቢት ክፍል ያተኮረው ከብዙ ዓመታት በኋላ በአካል ስለተገለጠው ስለ ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ በብሉይ ኪዳን በብዙ ቦታ እንደሚመጣ ትንቢት ተነግሯል። ኦሪት ዘፍጥረት ምዕራፍ ሶስት ላይ ራሱ ጌታ ኢየሱስ እንደሚመጣ ትንቢት ተነግሯል። ከባንቺና በዘርሽ በእሱና በዘሩ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር የተናገረው ጌታ ኢየሱስ ክርስቶስ ከሄዋን ዘር እንደሚመጣ ነው። አዎ፣ ጌታ ኢየሱስ ክርስቶስ ከሄዋን ዘር መጥቷል። እኔ ሰሞኑን ለሰዎች አንድ ነገር ስናገር ነበር። በዚህ በምድር ላይ ስሙን ቃየል፣ የልጁን ስም ቃየል ያለ ሰው በፍጹም የለም። ቃየል የሚባል ስም ሰምታችሁ ታውቃላችሁ? እንደ ስም ሰምተን አናቅም። ቃየል ሄዋን በዛ በተነገረው የእግዚአብሔር የተስፋ ቃል ፕሮቶ ኢቫንጀሊየን ነው የሚባለው። ምዕራፍ ዘፍጥረት ምዕራፍ 3 ቁጥር 15 እና እዛ ጋ ጌታ በዘርሽና እሺ፣ እና በዚህ በመልእክቱ ላይ ልክ እግዚአብሔር የመጀመሪያ ልጄን ሲወልድ ደህንነት በሱ በኩል አገኛለሁ ስትል ቃየል ነው ያለችው። ቃየል ማለት አገኘሁ ማለት ነው፣ አገኘሁ ማለት ነው። አቤል ማለት ግን እንፋሎት ወይም ከንቱ ማለት ነው። እና ብዙ ሰዎች አቤል ይላሉ ልጃቸውን፣ ቃየል የሚለው ትርጉም ስላልገባቸው ነው። እና ወደፊት ልጃችሁን ቃየል በሉ ማለት አይደለም፣ ግን እንድናስብበት ነው። ስለ ጌታ ኢየሱስ ክርስቶስ የተነገረው ትንቢት እዚህ ላይ ከሰዎችም ከህዝቡም አጠቃላይ ሁኔታ ጋር ተያይዞ ነው። ብዙ ጊዜ መጽሐፍ ቅዱስ ላይ ትንቢት ሲነገር ስለ እግዚአብሔርና ስለ ሰዎች ሁለቱን ነገሮች ባዋሃደ መንገድ ነው። ስለ መንግስታትም ስለ አገሮችም የተነገሩ ትንቢቶች አሉ። ሰዎች በእግዚአብሔር ላይ በማመጻቸው ያሉበት ሁኔታ፣ የሁኔታው አስከፊነት፣ ከዛ ውስጥ የመውጫው መንገድ ምን እንደሆነ፣ እንዴት እንደሚቻል ትንቢቱ ያሳያል እና ሰሞኑን በተከታታይ ካየነው ከዮሐንስ መልእክት ጋር አብሮ ይሄዳል። ቅድም እንዳልኩት ስለዚህ የመጀመሪያው ክፍሌ የምናገረው ለተጨነቁት ታላቅ ተስፋ የሚል ርዕስ ነው። ተመልከቱ ቁጥር አንድን ኢሳያስ ምዕራፍ ዘጠኝ ቁጥር አንድን ስትመለከቱ እንዲህ ነው የሚለው፣ ነገር ግን ተጨንቃ ለነበረች ጨለማ አይሆንም ብሎ ይናገራል። በጣም የሚገርም ነው። ተጨንቃ ሰዎች በልዩ ልዩ ሁኔታ ውስጥ ይጨነቃሉ እና ጭንቀት እንዳለ ይቀጥላል፣ ወይስ የሆነ ጭንቀት የሚያቆምበት ጊዜ አለ? አሁን እስራኤላውያን ያሉበት ሁኔታ እዚህ ስላይዴ ላይ እንደጻፍኩት ምዕራፍ ሰባት ኢሳያስ ምዕራፍ ስምንት ታሪካዊ አውዱን ይሰጠናል የዚህን የምዕራፍ ዘጠኝን እና ታሪካዊ አውዱ ምዕራፍ ሰባትና ምዕራፍ ስምንት እስራኤላውያን በሰሩት ኃጢአት ምክንያት ከፍተኛ ቅጣት እንደሚመጣባቸው ያሳያል እና ከፍተኛ ቅጣት ይመጣባቸውና በጭንቀት ውስጥ ይወድቃል። ምንም ጥርጥር የለውም። ኃጢአተኞች ይጨነቃሉ። ኃጢአተኛ እግዚአብሔር ይቀጣል። ስለዚህ ከዛ ጋር ተያይዞ እስራኤል ይሁዳም በከባድ ጭንቀት ውስጥ እንደነበሩ ነው የምናውቀው። ጭንቀቱ በሁለት መንገድ ነው የተገለጠው። ተመልከቱ። አንደኛው የሰው ሁሉ ጭንቀት ሰው ሁሉ ባለፈውም ተናግር ያለው ባለፈውም ሳምንት ሰዎች ለኃጢአት ብዙ ስም ይሰጡታል። አንዳንድ በጣም በኃጢአት ምክንያት ሊገዙ የማይችሉ ልጆች ሲኖሩ ምን ይሏቸዋል? ሃይፐር ናቸው እነዚህ ብለው ስም ይሰጡታል። ኃጢአተኞች ናቸው። ኃጢአታቸውን ተናዘው በእግዚአብሔር ላይ አምነው መለወጥ ሲገባቸው ስም ይሰጠዋል። ኃጢአት በተለያየ መንገድ እና እዚህ ጋ በኃጢአታቸው ምክንያት በመጣ ፍርድና ቅጣት ሕዝቡ ጭንቀት ላይ ነው ያሉት። ሁለተኛ ቅጣቱ የመጣባቸው እግዚአብሔር የአሕዛብ ነገስታትን ተጠቅሞ ነው። ልክ እስራኤላውያንን ሁልጊዜ ይነግራቸዋል እግዚአብሔር በመንገዴ የማትሄዱ ከሆነ እንደ ቃሌ የማትመላለሱ ከሆነ እኔ እነዚህ መንግስታት አምጥቼ በእነሱ እቀጣቸዋለሁ ብሏቸዋል። ልክ አሁን ይህንን ለማብራራት ምናልባት የመጽሐፈ መሳፍንትን ማሰብ ጥሩ ነው። ወደፊት እናየዋለን። መጽሐፈ መሳፍንት የሳይክሊካል ቡክ ተብሎ ነው የሚታወቀው። የዑደታዊ መጽሐፍ ነው። እስራኤላውያን ኃጢአት ይሰራሉ። በኃጢአታቸው ምክንያት እግዚአብሔር ይቀጣቸዋል። ሲቀጣቸው የአሕዛብ ነገስታትን አምጥቶ ነው የሚቀጣቸው እና በኃጢአታቸው ይጨነቃሉ ወደ እግዚአብሔር ይጮሃሉ። ወደ እግዚአብሔር ሲጮሁ እግዚአብሔር አንድ መስፍን እንዲያድናቸው ያስነሳና ነፃ ያደርጋቸዋል። ከዛ አርባ ዓመት ወይ ሀያ ዓመት ነፃ ይሆናሉ። ከዛ እንደገና ተመልሶ ኃጢአት ይሰራሉ። ያ አይነት ሽክርክር ነው የምታዩት እና እግዚአብሔር ኃጢአተኞችን ይቀጣል እስራኤላውያንን አሶራውያንን አስነስቶ ባቢሎናውያንን አስነስቶ ይቀጣቸው ነበር ከዚህ የተነሳ እስራኤልን ስናስብ የጥንቷን እስራኤልን ስናስብ ሁለት አይነት መንግስት ነበር የነበረው የሰሜኑ ግዛት እና የደቡቡ ግዛት የሰሜኑ ግዛት አስር ነገዶች የደቡቡ ግዛት ሁለት ነገዶችን የያዘ ነበር እና የሰሜኑ ግዛት በአሶራውያን በ722 ዓመተ ምህረት አመተ ዓለም ይቅርታ በአሶራውያን ተቀጥቅጠው ከአገራቸው ተሰደዱ። የደቡቡ ያንን አይቶ እግዚአብሔርን ማክበር ሲገባቸው ማለት ይሁዳ ኢየሩሳሌም አካባቢ ያሉት 200 ዓመት ሳይሞላ በ586 በሰሜን በባቢሎናውያን እንዲቀጡ እግዚአብሔር አድርጓል። እኔ ልንገራችሁ ኃጢአት የሚሰራ ቤተሰብ ኃጢአት የሚሰራ ሰው ኃጢአትን የሚለማመድና በኃጢአት የሚኖር መንግስት፣ መቼም ቢሆን መቼ በእግዚአብሔር ይቀጣል። አሜሪካ ምናልባት አሁን ትንሽ ተስፋ ይኖራት ይሆናል አሜሪካ ውስጥ በተደረገው ጥፋት ኃጢአት የጨለማ ስራ አሜሪካ በእግዚአብሔር መቀጣቷ አይቀርም። ወደ እግዚአብሔር ካልተመለሰች ታላቅ ሪቫይቫል ተነስቶ ወደ እግዚአብሔር ካልተመለሰች መቀጣቷ አይቀርም። አክቹዋሊ እየተቀጣችም ነው። ምክንያቱም ከ1973 ጀምሮ የፖለቲካ ስታብሊሽመንቱ ከሚያራምደው የጸረ ምንም የማያውቁ ህፃናት ህይወት ላይ በሚደረገው ውርጃ ከሰባ ሚሊዮን ሚሊየን በላይ ህፃናት እዚህ ደማቸው ፈሷል። ምድሪቱ እየጮኸች ነው በእግዚአብሔር ፊት። እና ኃጢአት ይቀጣል። እግዚአብሔር ጻድቅ ስለሆነ ኃጢአተኛን ይቀጣል። ማንም ይሁን ማ እግዚአብሔር ኃጢአተኛን ይቀጣል። እና ኃጢአትና ቅጣቱ ግን አስጨናቂ ናቸው። ኃጢአት አስጨናቂ ነው ለምን መሰላችሁ? በመጀመሪያ ከእግዚአብሔር ይለያል። ለራሳችን ፈቃድ አሳልፎ ይሰጠናል። ኃጢአት ኃጢአት ያዋርዳል። ኃጢአት በመንፈሳዊ ህይወት ደካማዎች እንድንሆን ያደርገናል። መንፈሳዊ ራቁትነት ውስጥ ይጥለናል። ሀጢአት እኔ ሰዎች መጥላትና መፍራት ከሚገባቸው አንዱና ብቸኛ ነገር ቢኖር ሀጢአት ነው እላለሁ። ሀጢአት ሰውን ያጠፋል። በቅርብም ከሰዎች ጋር ስነጋገር ነበር ሰዎች የእግዚአብሔር ጥበቃ እና የእግዚአብሔር አጥርነት ዙሪያቸውን እግዚአብሔር እንዳይጠብቃቸው ወይም ከጥበቃ ውጭ የሚሆኑት ኃጢአትን ሲለማመዱ ነው። እግዚአብሔር ኃጢአትን ለሚያደርጉ ሰዎች ሙሉ ጥበቃ አያደርግም። በራሳችን ፈቃድ በኃጢአታችን ምክንያት የእግዚአብሔር አጥርነት ከላያችን ላይ ይነሳና ለማንኛውም ነገር የተጋለጥን እንሆናለን። ኃጢአት ከእግዚአብሔር ይለያል፣ በመካከላችንም ኅብረትን ያጠፋል። ሰዎች በኃጢአታቸው ተናዘው ወደ እግዚአብሔር ካልተመለሱ ጨለማ ውስጥ ይወድቃሉ። ይሄ እውነት ነው። ነገር ግን እዚህ ኢሳያስ ላይ እንደምትመለከቱት ቁጥር አንድ ነገር ግን ተጨንቃ ለነበረች ጨለማ አይሆንም ብሎ በጣም አስደናቂ የሆነ ለተጨነቁት በኃጢአት ለተጨነቁት በኃጢአት ከእግዚአብሔር ለተለዩት እግዚአብሔር ልዩ የሆነ እንክብካቤ ቸርነት ምህረት ይቅርታ እንዳለው የሚጠቁም ታላቅ ተስፋ ነው ተጨንቃ ለነበረች ጨለማ አይሆንም በኃጢአታቸው ለሚጨነቁና ከኃጢአት ለሚመለሱ እግዚአብሔር ጉብኝትን ያመጣል። መቼም ቢሆን ያመጣል፣ ይጎበኛል። እግዚአብሔር ይመስገን እና እዚህ ጋር ሁለት አይነት ሰዎች ተጽፈዋል እንደምታዩት በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለ፣ በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ይላል። በጣም አዝናለሁ እዚህ ጋር ይህንን አሁን የሚቀጥለውን ቃል ስናገር ከፍተኛ የሆነ የትርጉም ልዩነት አለ። በብዙ የአማርኛ ትርጉሞችን አይቼ ነበር። የሂብሩ የሚለውና የእንግሊዝኛውም ኪንግ ጀምሱ የሚለው ከዚህ ጋር በጣም የተለየ ነው። ምንድን ነው የሚለው? በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር እግዚአብሔር ቀጥቷቸዋል። ግን ምን አይነት ቅጣት ነው የቀጣቸው ነው የሚለው? ቀላል ቅጣት ነው የቀጣቸው ሁለተኛው ግን የአሕዛብ ገሊላ በኋለኛው ዘመን ተብሎ የተጠቀሰው የአሕዛብን ገሊላ ያከብራል የሚለው የሂብሩ ከፍተኛ ቅጣት ይቀጣቸዋል ነው የሚለው። እና ይህ እውነት ነው። በታሪክ ውስጥ አሕዛብ የአይሁዳውያን ይሁዳውያን በባቢሎን ተቀጥተው ከተጋዙ በኋላ በሰባ ዓመት እንዲመለሱ እግዚአብሔር አድርጓል አሶራ ሰማሪያውያንና አስሩ መንግስት ላይ የነበሩት የአሕዛብ ገሊላ የተባለው ጋር የነበሩት እስከ 1948 ማለት እንችላለን ለ2ሺ ምናምን ዓመት ከ2ሺ ዓመት በላይ በቅጣት ውስጥ ነው የቆዩት። እስራኤል የሚባለው መንግስት እግዚአብሔር በቅጣት ውስጥ እንዲሆን አድርጓል እና በጣም አሳዛኝ ታሪካዊ ክስተቶች ተፈጽመዋል። እግዚአብሔር የሚያሳየው ነገር ምንድን ነው? የትርጉሙ ወደፊት ይሻሻላል። አንድ አንድ ትርጉሙን የሸወደው አንድ ቃል አለ። ካቦድ የሚል የሂብሩ ቃል ነው። ከባድ ማለት ነው። በአማርኛ ከባድ ከዛ የመጣ ቃል ነው። ግን ካቦድ ወይም ከባድ የሚለው ቃል ሁለት አይነት ትርጉሞች አሉት። አንደኛው ከባድ በጣም ከባድ በሚዛን የከበደ ነገር ማለት ሲሆን ሁለተኛው የከበረ ነገር ማለት ነው። አሁን እዚህ ጋር ያከብራል ተብሎ የተነገረው ትርጉም አንዱን ትርጉም በማየት ብቻ ነው እና ከባድ ቅጣት እንደሚያጋጥማቸው ነው የሚናገረው። እና ወገኖች አስተውሉ፣ ሀጢያት ቅጣት ያመጣል። እግዚአብሔር በኃጢአት ደስተኛ አይደለም፣ አይሆንምም። ኃጢአተኛን እግዚአብሔር ደግፎ አያውቅም፣ ምንም አይደለም ብሎ አያውቅም። ሀጢያተኞች ከእግዚአብሔር መለየት የተነሳ በኃጢአታቸው ይጨነቃሉ። በኃጢአታቸው ራሳቸውን ያሳድዳሉ። አሁን ኃጢአት ያሳድዳል ሰዎችን። ኃጢአት ያደረጉ ሰዎች ቁጭ ብለው ሕሊናቸው እረፍት ስለማይሰጣቸው በሕሊናቸው አስጨናቂነት ይሰደዳሉ። ሰላምና እረፍት የላቸውም ኃጢአተኞች። ምናልባት አንድ ጥቅስ ባነብላችሁ ጥሩ ነው። እዚህ ኢሳያስ 48 ላይ ሁል ጊዜ የሚገርመኝ ጥቅስ አለ። ምን ይላል መሰላችሁ? ኢሳያስ 48 ቁጥር 22 ላይ ለክፎች ይላል እግዚአብሔር፣ ለክፎች ሰላም የላቸውም ይላል እግዚአብሔር፣ ብሎ የምዕራፉ መደምደሚያ ነው። ለክፎች ለኃጢአተኞች ሰላም የሚባል ነገር የላቸው ግን ኃጢአተኞች ተጨንቀው ቢመለሱ ተስፋ አላቸው። እግዚአብሔር በልጁ ብርሃን ይጎበኛቸዋል፣ በጌታችን በኢየሱስ ክርስቶስ ብርሃኑንም ያበራላቸዋል። ብቸኛ ተስፋ ለኃጢአተኞች፣ ታላቅ ተስፋ ጌታችን ኢየሱስ ክርስቶስ ብቻ መሆኑን እንድናይ እግዚአብሔር ይፈልጋል። በጨለማና በሞት ጥላ ውስጥ ላሉት የበራው ብርሃን አሁን ይሄ ይሄ የዚህ የኢሳያስ ዘጠኝ ብዙ ጊዜ የሚነገረውና የሚሰበከው ገና አካባቢ ነው። ገና ጌታ ኢየሱስ ክርስቶስ የተለያዩ ቸርቾች ይሄንን እዛ ላይ ያነሱታል። ልክ ነው። ምክንያቱም ቁጥር ስድስት በጣም አስደናቂ የሆነ ነገርን ይናገራል። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ይሄ ስለ ጌታ ስለ ኢየሱስ ክርስቶስ የተነገረ ቃል ነው። እመጣበታለሁ ግን በጨለማና በሞት ጥላ ላሉት የበራ ብርሃን የሚለውን ስንመለከት፣ ቅድም እንዳልኩት ደጋግሜ ደጋግሜ ብለው በጣም የሚጠቅመው ነገር ኃጢአት በጣም አስከፊ ነው። በጨለማና በሞት ጥላ ውስጥ ሰዎችን ያስቀምጣል። ሁለት አገላለጾች፣ ኃጢአት በጨለማ ውስጥ ያስቀምጣል። ኃጢአት እርግማን፣ ውርደት፣ ቅጣትን ያመጣል። በኃጢአታቸው ሰዎች ጨለማ ውስጥ ነው የሚርመሰመሱት እያሉ የሉም። ሰዎች በኃጢአታቸው እየሰሙ አይሰሙም። ሰዎች በኃጢአታቸው በጨለማ ማንም እንደማያይ ምንም እንደማያደርግ፣ ልክ በኃጢአት ውስጥ ያሉ ሰዎች የሕይወት ተስፋና የሕይወት እውነት አይገባቸውም። አሁን ይህንን መናገር ምናልባት ዛሬ ላያስፈልግ ይችላል። አሁን በዚህ በዓለም ፖለቲካ ውስጥ የምታዩት በጣም እልም ያለ የከሰረ እንቅስቃሴ በሙሉ ሰዎች በኃጢአት እርግማን ውስጥ አይናቸው ስለታወረ ነው። በኃጢአት ውስጥ ያሉ ሰዎች እውነትን ማየት አይችሉም። በኃጢአት ውስጥ ላሉ ሰዎች ብቸኛው መፍትሄ የእግዚአብሔር ብርሃን ሲበራላቸው ነው። ስለዚህ አሁን በሞት እና በጨለማ ውስጥ ያሉት ጨለማ ውስጥ ምንም በማይታይ ሁኔታ፣ በሞት ጥላ ትልቅ ተስፋ መቁረጥ ውስጥ ተስፋ የህይወት ተስፋ አለኝ የሚለውን ጥያቄ ብትጠይቁ መልስ የሌላቸው ሰዎች ያሉበት ሁኔታ ነው። የሞት ጥላ፣ የሞት ሽታ፣ ተስፋ ቢስነት፣ ተስፋ መቁረጥ። በተስፋ መቁረጥ ውስጥ ብዙ ሰዎች በሞት ጥላ ውስጥ ሆነው የሚያዩት ምንም ጭላንጭል በሌለበት ሁኔታ ውስጥ ላሉ ሰዎች ብርሃን በራ የሚለው ነገር በጣም አስጨናቂ ነው። በሞት ጥላ ውስጥ የኖረ ህዝብ ብርሃን ተመልክቷል። አሁን ተመልከቱ፣ ቃሉን እንየው። ቃሉ ምንድን ነው የሚለው? ተጨንቃ ለነበረች ጨለማ አይሆንም ብሎ ቁጥር ሁለት ላይ ሲመጣ ግን በጨለማ የሄደ ህዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው ብሎ ይናገራል። በጨለማ የሄደ ህዝብ እና በሞት ጥላ ውስጥ ያለ ህዝብ ብርሃን ወጣላቸው፣ በእነሱ ላይ ብርሃን አበራ። ይሄ ተአምር ነው። በጣም አስደናቂ ተአምር ነው። እግዚአብሔር ያደረገው ነገር ነው። ይሄ ብርሃን በሞት ጥላ ውስጥ እና በጨለማ ውስጥ ካሉት ከራሳቸው ውስጥ የወጣ አይደለም። ከራሳቸው ውጭ ነው የመጣው። ደህንነት የሚባለውንም ነገር ስናስብ ደህንነት ከኛ የመነጨ ነገር አይደለም። አሁን ብዙ ሃይማኖቶች የተሳሳቱት ከዚህ የተነሳ ነው። ደህንነት ከኛ ውስጥ የመነጨ ከሆነ የኛ የስራ ውጤት ነው ማለት ነው። ግን ደህንነት የሃይማኖተኝነት የኛ የስራ ውጤት ሳይሆን የማን ውጤት ነው? የእግዚአብሔር ምሕረት እና ቸርነት ውጤት ነው። ከላይ ከውጭ ነው ወደኛ የመጣው ማለት ነው። ልክ ብርሃኑ እንደዛ ነው። ከራሳቸው የወጣ አይደለም። ከፍልስፍናቸው የወጣ አይደለም። ከአካባቢያቸው የወጣ አይደለም ከዘራቸው ከጥሩነታቸው ከትምህርት ብልጫነታቸው የወጣ አይደለም። ወይም ጥቁር ነጭ ከመሆናቸው የወጣ አይደለም። ይሄ ብርሃን ወደ እነሱ የመጣው ከላይ ከሰማይ ነው፣ ከእግዚአብሔር ነው። እግዚአብሔር ይመስገን። ደህንነት ልክ እንደዚህ ነው፣ ከእግዚአብሔር ነው የመጣው። እኛ ምንድን ነው የምናደርገው? እግዚአብሔር ደህንነትን ወደኛ ሲያመጣ እጃችንን ዘርግተን ልባችንን ከፍተን አይምሯችንን ሁሉ አዘጋጅተን የእግዚአብሔርን ስጦታ መቀበል ነው። ያ ብርሃን ከእግዚአብሔር ወጥቶ በእነሱ ላይ የሆነ የእግዚአብሔር የርኅራኄው የምረቱ የቸርነቱ፣ የፍቅሩ አስደናቂ የሆነ መልካምነቱ ውጤት ነው። በሞት ጥላ ለተቀመጡት፣ በጨለማ ለተቀመጡት የበራው ብርሃን። አሁንም ጥቂት ሀሳብ አለኝ ይሄም በተመለከተ ይሄ በጨለማ የተመላለሰው ሕዝብ ብርሃንን ነው ያየው። እና ይሄ ብርሃንን ያየው ህዝብ፣ እዚህ ጋር የተነገረው ህዝብ በቀጥታ አዲስ ኪዳን ላይ ተጠቅሷል። ይህንን አዲስ ኪዳን ላይ የተጠቀሰውን በማቴዎስ ወንጌል ላይ አነብላችኋለሁ። እዚህም ጋር ጽፌዋለሁ። ማቴዎስ ምራፍ 5 ቁጥር 12 ማቴዎስ ምራፍ 5 ቁጥር 12። ጌታችን ኢየሱስ ክርስቶስ ምራፍ 4 ቁጥር 12 ይቅርታ፣ ምራፍ 4 ቁጥር 15 ይቅርታ እና ጌታ ኢየሱስ ክርስቶስ ከዲያብሎስ ተፈትኖ በመጀመሪያ ተጠመቀ በዮርዳኖስ ከዛ ከዲያብሎስ ተፈተነ በቀጥታ ወደ አገልግሎት ነው የወጣው እና ቀጥታ ወደ አገልግሎት ሲመጣ ቁጥር 12 ቁጥር 13 ቁጥር 13ን ላንብብላችሁ ምናልባት ከቁጥር 12 ብጀምርም ጥሩ ነው ኢየሱስም ዮሐንስ ወደ ወህኒ መጣሉን በሰማ ጊዜ ወደ ገሊላ ሄደ ናዝሬትንም ትቶ ተመልከቱ። በንፍታሌም እና በዛብሎን አዋሳኝ በባህሩ ወደብ ባለችው ወደ ቅፍርናሆም መጥቶ በዚያ ተቀመጠ። ቁጥር 14 ያም በኢሳይያስ በነቢዩ የተነገረው እንዲፈጸም ነው። ቁጥር 15 የዛብሎን ምድርና የንፍታሌም ምድር፣ ከዮርዳኖስ ማዶ በባህር መንገድ፣ የአሕዛብ ገሊላ፣ በጨለማ የተቀመጠው ህዝብ ታላቅ ብርሃንን አየ። በሞት ጥላ ተቀምጠው ለነበሩትም ብርሃን ወጣላቸው፣ የሚለው ነው። ጌታችን ኢየሱስ ክርስቶስ በገሊላ እንደመጣ ልክ የሆነው ነገር ኢሳያስ ዘጠኝ ቁጥር ሁለት ላይ የሆነው ነገር ነው የተፈጸመው። ልክ እዚህ ጋ ማቴዎስ ሲናገር ያኔ በኢሳያስ የተነገረው ነገር ነው አሁን እዚህ የተፈጸመው። ጌታ ኢየሱስ ክርስቶስ ገሊላ መጣ። ከባህር ማዶ ወዳሉት ወደ ገሊላ መንደሮች መጣ። እዛ ተቀመጠ እና፣ እዚህ ያሉት ሰዎች ምን አይነት ሰዎች ናቸው? በጨለማ የተቀመጡ በሞት ጥላ ውስጥ የተቀመጡ ናቸው። ልክ ጌታ ኢየሱስ ሲመጣ በሞት ጥላና በጨለማ ላሉት ሰዎች ብርሃንን ለማብራት ነው የመጣው። እግዚአብሔር ይመስገን። አገሮቹ እዚህ ጋር ጽፍ ያለው ከ722 ዓመተ ምህረት ጀምሮ ኢማጂን ስንት ሺህ ዓመት እንደተቀመጡ። 722 ዓ ም 722 ጌታ አንድ ሺህ አልሞላውም የተቀመጡ ሰዎች ናቸው። ይሁዳ ባቢሎን ግዛት ከተመለሱ በኋላ እነዚህ አስሩ ነገዶች እዛ ጨለማ ውስጥ፣ እዛ ግዞት ውስጥ፣ እዛ ኃጢአት ልምምድ ውስጥ፣ እዛ ጣዖት አምልኮ ውስጥ ነው ያሉት። ለነሱ ጌታ ኢየሱስ ክርስቶስ መጣ። ልክለኛም እንደዚህ ነው የመጣው ከጌታ ከኢየሱስ ክርስቶስና ከእግዚአብሔር ምህረት እርቀን እንዳውም እኛ አህዛብ የተባልን ከእስራኤል ወገን ያልነበርን ያልተባልን ጌታችን ኢየሱስ ክርስቶስ ወደ እኛ መጥቶ ነው ብርሃንን ያበራልን ስለዚህ ጌታ ኢየሱስ አገልግሎቱን ሲጀምር የጀመረው በጨለማና በሞት ጥላ በተቀመጡት መካከል ነው የጌታ ኢየሱስ ክርስቶስ መገኘት የጌታ ኢየሱስ ክርስቶስ መኖር የሚሆነውን የተናገረ ክፍል ነው። ኢሳያስ ዘጠኝ አሁን ያነበብነውና የምንመለከተው ምንመለከተው ስለዚህ ጌታ ኢየሱስ ክርስቶስ ነው። በጨለማ የህይወት ተስፋ በሌለበት በሞት ለተቀመጡ ተስፋ ቢስ ለሆኑ አሁንም እንኳን እምነት አለን እያሉ ተስፋ ላጡ ሰዎች ተስፋና ብርሃን መሆን የሚችል ጌታችን ኢየሱስ ክርስቶስ ብቻ ነው ወገኖች፣ ጌታችን ኢየሱስ ነው ተስፋ ቀጣይ ጌታችን ኢየሱስ ክርስቶስ ነው። የህይወት ብርሃን ሰጪ ጌታችን ኢየሱስ ክርስቶስ ነው። የህይወት ትርጉም እና የህይወትን ዓላማ ገላጭና አመልካች ሰዎች የህይወት ትርጉምና የህይወት ዓላማ በተለያየ እንቅስቃሴ ውስጥ የሚኖር ይመስላችኋል? የህይወት ትርጉምና የህይወት ዓላማ ብቸኛ መገኛ ቦታ በጌታ በኢየሱስ ክርስቶስ ውስጥ መሆን ነው። ጌታ ኢየሱስ ያደረገውን ነገር ይሄ እዚህ ያደረገውን ነገር ዮሐንስም በመልክቱ እዚ ጋ ጽፌዋለው። ዮሐንስም በመልእክቱ በዮሐንስ ወንጌል ላይ ምዕራፍ አንድ ቁጥር አምስት ላይ ጌታ ኢየሱስ ክርስቶስን ማንነት እየገለጠ የማንነቱን መግለጫ እየተናገረ ቀጥሎ ቀጥሎ ምንድን ያለው በሱ ህይወት ነበረች፣ ህይወትም የሰዎች ብርሃን ነበረች። ቁጥር አራት ዮሐንስ ምዕራፍ አንድ ከዛ ብርሃኑም በጨለማ ያበራል ጨለማውም አላሸነፈውም ብሎ ጌታ ኢየሱስ ክርስቶስ በልባችን ጨለማ ውስጥ የሚበራ ጨለማ የማያሸንፈው እኛን የሚያበራ አስደናቂ ብርሃን እንደሆነ ነው የሚናገረው። እንዳውም እዚህ ዮሐንስ ወንጌል ምዕራፍ አንድ ቁጥር ዘጠኝ ላይ ይገርማችኋል። የግሪኩ እና የኪንግ ጀምሱ እንግሊዝኛ የሚለው ልክ እዚ ጋር ያለውን ነው ሰውን ሁሉ የሚያበራው የሚያበራው የሚያበራው ነው የሚለው። ለሰው ለሰው ብርሃን የሚያበራ አይደለም፣ ሰውን ሁሉ ውስጡ ገብቶ ብርሃን የሚያደርገው ነው የሚለው ሀሳቡ። ያ ወደ ዓለም የመጣው እውነተኛው ብርሃን እሱ ነበር ብሎ ይናገራል። እሱ በዓለም ውስጥ ነበረ፣ ዓለሙም የሆነው በእሱ ነው፣ ዓለሙም እሱን አላወቀውም። ስለዚህ ዓለሙ በጨለማ ውስጥ ነው ያለው። ግን ሰውን ሁሉ የሚያበራ ሰውን ሁሉ ብርሃን የሚያደርግ ብርሃን ነው ጌታችን ኢየሱስ ክርስቶስ። በጨለማ ለተቀመጡት የህይወት ለውጥ፣ የህይወት ሰላም፣ የህይወት ረፍት ብቸኛ ብርሃን ሰጪ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ትንቢቱ የተነገረው ስለ ጌታ ስለ ኢየሱስ ክርስቶስ ነው፣ ትንቢቱ የተነገረው እና እኔ ታዲያ ይህንን በተመለከተ የሚቀጥለው ነጥቤ ጌታ ኢየሱስ ባለበት የሚኖረውን ለውጥ ጥቂት እንድናስብበት እፈልጋለሁ። ጌታ ኢየሱስ እዚህ ቢኖር አምናለሁ አለ። ጌታ ኢየሱስ ክርስቶስ ባለበት ቦታ ሁሉ ምን ይኖራል? ብርሃን ይኖራል። ጌታ ኢየሱስ ባለበት ቦታ ሁሉ እረፍት ይኖራል። ጌታ ኢየሱስ ክርስቶስ ባለበት ስፍራ ሁሉ እርካታ ይኖራል። ጌታ ኢየሱስ ባለበት ልብ ሁሉ ውስጥ እውነተኛ ደስታ ይኖራል። ይሄ የመንፈሳዊ እውነት እውነት ነው እኔ የፈጠርኩት ሀሳብ አይደለም። ጌታ ኢየሱስ ልባቸው ያለባቸው ሰዎች እውነተኛ ሰላም፣ እውነተኛ እረፍት፣ እውነተኛ ደስታ፣ እውነተኛ እርካታ ይኖራቸዋል። ጌታ ኢየሱስ ልባቸው ውስጥ ያለባቸው ሰዎች። ስለዚህ እሱ ብርሃን ሆኖ ወደ ምድር ሲመጣ ዕብራውያን 10 ቁጥር ዘጠኝ ላይ ጌታ ኢየሱስ ራሱ እነሆ ፈቃድህን ለማድረግ መጥቻለሁ ብሎ የሰዎችን ህይወት ለመለወጥ ከጨለማና ከሞት ጥላ ሰቆቃ ውስጥ ለማውጣት እንደመጣ የሚናገር ክፍል ነው። የእግዚአብሔር ታላቅ ዓላማ የሰዎችን ማዳን ታላቅ ዓላማ ይዞ ነው ጌታ ኢየሱስ ክርስቶስ የመጣ። አንዳንድ ሰዎች ክርስትና ኢንተርቴይንመንት ይመስላቸዋል። አይደለም። ክርስትና በጣም የከበረ ነገር ነው። በጣም ሰማይ እግዚአብሔር አብ ወልድ መንፈስ ቅዱስ እና አስደናቂ የሆነ የእግዚአብሔር ዓላማ በሰዎች ውስጥ እንዲገለጥ የተደረገበት እጅግ በጣም አስደናቂ የከበረ እምነት ነው። ስለዚህ በጨለማ ላሉት ብርሃን መስጠት በጌታ በኢየሱስ ክርስቶስ መኖር ነው የተገለጠው። አሁን እዚ ጋር ማንብላቸው አንድ ጥቅስ አለ ሐዋርያው ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር 10 ላይ የሚከተለውን ነገር ተናግሯል። ምን አለ? አሁን ግን ሞትን በሻረውና ህይወትንና አለመሞትን በወንጌል በኩል ወደ ብርሃን ባመጣው ባዳኛችን ኢየሱስ ክርስቶስ መገለጥ ታይቷል ብሎ እግዚአብሔር አስደናቂ በሆነ መንገድ ሰዎች በጨለማ ውስጥ ያሉትን ሰዎች ረፍት በማጣት ተስፋ በማጣት የተጎሳቆሉትን ሰዎች ለማዳን ያደረገውን ነገር ነው የሚናገሩ። አሁን ግን ሞትን በሻረው ህይወትንና አለመሞትን ተመልከቱ። ህይወትንና አለመሞትን በወንጌል በኩል ወደ ብርሃን ባወጣው ጌታችን ኢየሱስ ክርስቶስ ህይወትንና አለመሞትን በወንጌል በኩል ወደ ብርሃን አምጥቶታል። በመስቀል ላይ የሞተው ሞትን የሻረው ህይወትንና አለመሞትን ለእኛ ለመስጠት ነው። ማለት እዚህ ምድር ላይ አንድ ሞትም ማለት አይደለም። ቅድም ማስታወቂያ ላይ ነግራችኋለሁ። የከበረች እህታችን ወደ ጌታ ተሰብስባለች። በምድር ላይ ነፍሳችን ከስጋችን ይለያል፣ ግን ዘላለማውያን ነን። እዚህ ያገኘነው የዘላለም ህይወት አብሮን እስከ ዘላለም ምን ይሆናል? ይሻገራል። እና ታዲያ ጳውሎስ ሲናገር ይሄ ህይወትንና አለመሞትን በወንጌል በኩል ወደ ብርሃን ያወጣው ጌታችን ኢየሱስ ክርስቶስ ነው ብሎ ይሄ የሆነው ባዳኛችን ኢየሱስ ክርስቶስ መገለጥ ነው። ታያላችሁ ጌታ ኢየሱስ በተገለጠበት ቤት ጌታ ኢየሱስ በተገለጠበት ልብ፣ ጌታ ኢየሱስ በተገለጠበት ማህበር፣ የትም ይሁን የት ህይወት፣ አለመሞት፣ ሰላም፣ እረፍት፣ እርካታ ይኖራል። እግዚአብሔር ይመስገን። አሁንም አንድ ጥቅስ አነባለሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ጌታ ኢየሱስ ክርስቶስ በአንደኛ ዮሐንስ ትምህርታችን ላይ ይህንን ጠቅሼ እዚህ ጽፌዋለሁ ዋለሁ ምን ብለዋል ጌታ ኢየሱስ? ከዚያም ኢየሱስ እንደገና ለነሱ ለፈሪሳውያኑ የዓለም ብርሃን እኔ ነኝ ብሎ የሚከተለኝም እሱ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አላቸው። ከላይ አንድ ነገር ተናግራለሁ። በዮሐንስ ወንጌል ውስጥ ሰባት ሰባት ነገሮች ታገኛላችሁ። ሰባት ብቻ ተአምራት ተጽፈዋል። ዮሐንስ ወንጌል ውስጥ ሰባት ብቻ። በዮሐንስ ወንጌል ውስጥ ሰባት ጊዜ ጌታ ኢየሱስ እኔ ነኝ ብሎ የተናገረባቸው ቃሎች አሉ። አንዱ እኔ ነኝ እኔ የዓለም ብርሃን ነኝ ያለው ነው። የዓለም ብርሃን እኔ ነኝ፣ የሕይወት ብርሃን እኔ ነኝ፣ የሕይወት ለዋጭ እኔ ነኝ፣ የሕይወት ውሃ እኔ ነኝ፣ የሕይወት እንጀራ እኔ ነኝ። እንደዚህ ያለ ነው ጌታ ኢየሱስ የሚናገረው እና የዓለም ብርሃን እኔ ነኝ። ይሄ እኔ ነኝ እኔ ነኝ አይ አም የሚለው እግዚአብሔር ራሱን ለሙሴ የገለጠበት አገላለጥ ነው። ዘፀአት ምዕራፍ ሶስት ላይ ብትሄዱ እግዚአብሔር ስም ማን ነው ብሎ ሙሴ ሲጠይቀው አይአም ዛት አይአም ነው ያለው፣ እኔ ነኝ። ያ እኔ ነኝ ዘመን የማይለውጠው ጊዜ የማይለውጠው ሁኔታ የማይለውጠው ሁል ጊዜ እኔ ነኝ የሆነ ሁል ጊዜ የትም ቦታ ያለ ማለት ነው እግዚአብሔር። እግዚአብሔር ጌታ ኢየሱስ ክርስቶስ እዚህ አለ ቤታችን ስንሄድ መኪና ስንነዳ አብሮን አለ። ስንተኛ፣ ስንነሳ፣ ስንበላ፣ ስንጠጣ አብሮን አለ እና ጌታ ኢየሱስ የዓለም ብርሃን እኔ ነኝ አለና የሚከተለኝ ሰው የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ታያላችሁ፣ በጨለማ የተቀመጠ ህዝብ፣ በሞት ጥላ ያለ ህዝብ ብርሃን ወጣለት። ይሄ ብርሃን ማን ነው? ራሱ ጌታ ኢየሱስ ነው። ስለዚህ በጨለማ እንዳንመላለስ በጨለማ በመመላለስ እንዳንጨነቅ ጌታችን ኢየሱስ ክርስቶስን የሙጥኝ ብሎ መያዝ ያዋጣል። ይሄ እውነት ሁሉም ቦታ መጽሐፍ ቅዱስ ላይ የተጻፈ እውነት ነው። ዘፍጥ እዚህ ብሉይ ኪዳን ላይ ያለውን ያነበብኩላችሁ ኢሳያስ ዘጠኝ ግን አዲስ ኪዳን በሙሉ ጌታ ኢየሱስ ክርስቶስ የህይወት ብርሃን እንደሆነ ነው የሚናገረው። እና አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 9 እስከ 10 ላይ በአንዳንዶቻችን በቃላችን እናውቀዋለን። እናንተ ግን ብሎ ጴጥሮስ ከጨለማ ወደሚደነቅ ብርሃን ተጠርታችኋል። እኛ ከጨለማ ውስጥ የተጠራንን ብርሃኑ ነው የጠራን። ማን ነው እሱ? ብርሃኑ ጌታችን ኢየሱስ ክርስቶስ ነው። ከጨለማ ወደሚደነቅ ብርሃን ግን ከጨለማ ወደሚደነቅ ብርሃን በክርስቶስ ስንመጣ በብርሃን እንድንመላለስ ነው። አጥርተን እንድናይ ነው። ነገሮች ሁሉ እንዲገቡን ነው። ብርሃን ያለው ሰው ነገሮችን በሙሉ ያያል። አሁን እኔ እዚህ ሆኜ ሁላችሁ ያሉ በብርሃን ጨለማ ቢሆን የት እንዳላችሁ ማየት አልችልም። ብርሃን ጌታ ኢየሱስ ክርስቶስ በውስጣችን ሲያበራ ነገሮች ሁሉ ይገለጡልናል። እውነትን ከውሸት እንለያለን። ጥበበኞች እንሆናለን። እንደ ጌታ ቃል እንወጣለን፣ እንገባለን። ከሁሉ በላይ አንደኛ የምናደርገው እግዚአብሔር ይሆናል። እግዚአብሔር ይህንን የጌታ ኢየሱስ ክርስቶስን ብርሃን በውስጣችን እንዲገልጥልን መለመንና መጸለይ በጣም አስፈላጊ ነው። የሚቀጥለው ነጥቤ የብርሃኑ መብራት ውጤት የሚል ነው። አሁን ኢሳይያስ ዘጠኝ ላይ ቁጥር ሶስትና አራትን እስከ አምስትን እንድታዩ ትፈልጋለሁ። እዚህ ላይ ጽፌዋለሁ። ቁጥር ሶስትና ቁጥር አራትን አነባለሁ። ምንድን ነው የሚለው? የብርሃኑ መብራት ውጤት የሚል ርዕስ ነው ያለኝ። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎች፣ ምርኮ ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር፣ የጫንቃውንም በትር፣ የአስጨናቂውንም ዘንግ ሰብረሃል ብሎ ከዛ የጦርነትን ውጤትና እግዚአብሔር የሚያደርገውን ነገር በሙሉ ያሳያል። የብርሃኑ ውጤት ብርሃኑ ጌታ ኢየሱስ ክርስቶስ በልባችን ሲበራ ለውጥ አለው። ሁል ጊዜ በጣም የሚገርም ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው የተቀበሉ ሰዎች ህይወታቸው ሲለወጥ ታያላችሁ። ፊታቸው ሲበራ ታያላችሁ። ልባቸው ሲበራ ታያላችሁ። ጭንቀት ከውስጣቸው ሲጠፋ ታያላችሁ። ህይወታቸው ሲረጋጋ ታያላችሁ። ልክ እዚህ ጋር የሆነው ነገር ልክ እንደዚህ ነው። በእርግጥ ይህንን ሕዝብን አብዝተሃል የሚለውን ቃል ከሌሎችም ቦታዎች ጋር አያይዞ ተስፋዬ ጋቢሶ ሕዝብን አበዛ፣ ሕዝብን አበዛ የሚል መዝሙር ዘምሮበታል። ነገር ግን የብርሃኑን ውጤት ተመልከቱ። ሕዝብን አብዝተሃል ብሎ ደስታንም ጨምረህላቸዋል ብሎ ይናገራል። ይቅርታና መብዛት ደስታ መስጠት የብርሃኑ በውስጣችን የመገለጥ እና የመገኘት ውጤቶች ናቸው። ጌታ ኢየሱስ በውስጣችን ሲገለጥ እና ልባችንን ሲያበራው እንደ ድሮ የምንጨነቅ ሰዎች አንሆንም። ደስታ ይበዛልናል፣ ሰላም ይበዛልናል፣ እምነት ይበዛልናል፣ እረፍትና እርካታ ይበዛልናል። የህይወት አላማና ትርጉም ግልጥ ይሆንልናል። የእግዚአብሔር የዳነ ሕዝብ በእውነትና በጽድቅ ይመላለሳል። እግዚአብሔር ብርሃን ሲያበራለት በጭንቀት ፈንታ እንደምታዩት ደስታ ተጨምሮላቸዋል። ደስታንም ጨምረህላቸዋል። እንዴት ነው ደስታን የጨምረላቸው የሚለውን ሲገልጥ፣ መቼም መጽሐፍ ቅዱስ አስደናቂ ነው። ሁለት ምሳሌዎችን አስቀምጧል። በመከር ሰዎች ደስ እንደሚላቸው፣ ምርኮ ሲካፈሉ ሰዎች ደስ እንደሚላቸው። ሁለቱ የተለያየ ነገር ነው። በመከር ሰብል የስራ ውጤት በመሰብሰብ የሰሩት ነገር ፍሬ አፍርቶ በጣም ስኬታማ ሆነው ሲገኙ ሰዎች ደስ እንደሚላቸው አንተ በልባቸው ብርሃን ስታበራ ልክ የስራቸው ውጤት እንደተባረከላቸው ውስጣቸው ይፈነድቃል ነው የሚሉ። ሁለተኛው ደግሞ በጦርነት ነው። በጦርነት ሰዎች ለጦርነት ሄደው ይሙቱ ይግደሉ ድል ያድርጉ ድል ያድርጉ የማያውቁ ሰዎች ድንገት ድል አድርገው እግዚአብሔር ረቷቸው ምርኮ በምርኮ ሆነው ምርኳቸውን ሰብስበው የከሌ ድርሻ የከሌ ድርሻ ብለው ሲከፋፈሉ የምርኮ ብዛት እና የምርኮ ደስታ ከሞት የመትረፋቸውም ድል የማድረጋቸውም ነገር ደስ እንደሚያሰኛቸው የብርሃን ውጤት በፊትህ ደስ ይላቸዋል። በእግዚአብሔር ፊት በእግዚአብሔር ፊት በእግዚአብሔር ፊት ሀዘን የለም፣ የፊት መጨማደድ የለም። እግዚአብሔር ይመስገን ደስ ብሎን እንድንወጣ ያደርጋል። የጌታ የኢየሱስ ክርስቶስ ጉብኝት በፊትህ በሰራሃው ስራ፣ በመለስከው ጸሎት፣ ባደረክላቸው መልካም ነገር ቸርነትህን ምረትን ስላበዛህላቸው፣ ስለ ጎበኝሃቸው ደስ ይላቸዋል እና ታሪክ ያስታውሳል። ቁጥር አራት ላይ ፈጠን ፈጠን ብዬ ለመጨረስ እሞክራለሁ። ቁጥር አራት ላይ ሲመጣ ታሪክ ያስታውሳቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር የአስጨናቂውንም ዘንግ ሰብረሃል ብሎ ይናገራል። እነዚህ ሰዎች ለምን አይደሰቱም? ቅድም የመጽሐፈ መሳፍንት ዑደታዊ ወይም ሳይክሊካል ቡክ ነው የሚባለው ብዬ ነግሬያችሁ ነበር። ልክ የምድያም ታሪክ ያለው መጽሐፈ መሳፍንት ላይ ነው። መጽሐፈ መሳፍንት ሚዲያማውያን እስራኤላውያንን አስጨንቀዋቸው ነበር። ዘር ይዘራሉ፣ እስራኤላውያን ምርት ያመርታሉ። ምድያማውያን መጥተው ምርታቸውን በሙሉ ይወስዱታል። እነሱ በረሃብ ይሰቃያሉ። ከብቶቻቸው ይወልዳሉ፣ ላሞቻቸው ይታለባሉ፣ ምድያማውያን መጥተው ይወስዱባቸዋል። በጣም አስጨናቂ ዘመንና ጊዜ ነበር። የምድያማውያንን በምዲያም ጊዜ ብሎ የሸክሙን ቀንበር የጫንቃውን በትር የአስጨናቂውን ዘንግ ሶስት ነገር ነው። የሸክሙን ቀንበር የጫንቃውን በትር የአስጨናቂውን ዘንግ አንተ ምን አድርጋሃል? ሰብርሃል። እግዚአብሔር ሸክም ሰባሪ ነው። የሸክም ቀንበር ሰባሪ ነው። የጫንቃ በትርን እግዚአብሔር የመስበር ኃይልና ስልጣን አለው። ብርሃኑን ሲያበራ እግዚአብሔር ያስጨናቂው ዘንግ ያስጨናቂው አሰራር ቅጣት መግዣ፣ መምቻ፣ መቆጣጠሪያ ያስጨናቂው ይሰበራል። እግዚአብሔር ይመስገን። እግዚአብሔር እንደዚህ አይነት ሰባሪ አምላክ ነው። ውጤቱ ይሄ ነው ወገኖች። ውጤቱ ወደ እግዚአብሔር ስንመለስ፣ እግዚአብሔር ፊቱን ወደኛ ሲመልስ፣ ሲያበራ የአስጨናቂው ዘንግ ይሰበራል። የዛሬ አራት ዓመት የነበረ ምርጫ እዚህ ሲደረግ እዚህ ሰዎች ተጨንቀው ነበር ይችላል ማን ይመረጣል ማን ይመረጣል እየተባለ እና እኔ አንድ ነገር ነገርኳቸው አሜሪካንን እግዚአብሔር ለመቅጣት ካሰበ የሚመረጠው የተመረጠው መንግስት ነበር በፊት የተመረጠው እግዚአብሔር አሜሪካንን ቀጥቷል አሁን ደግሞ አሜሪካንን እግዚአብሔር ሊያስብ ከፈለገ የሚመረጠው አሁን የተመረጠው ሊሆን እንደሚችል ነግራቸው ነበር እኔ ነቢይ አይደለሁም ግን የሀገሪቱን መጨነቅ የሀገሪቱን በስርዓት ውስጥ መሆን ስትመለከቱ የሰራዊቱ ጌታ እግዚአብሔር ያስጨናቂውን ዘንግ ህፃናትን የሚጨፈጭፈውን ዘንግና ርግማን ሰብሮታል። እግዚአብሔር ይመስገን። እግዚአብሔር በዘመናት ሁሉ ምህረትን፣ ቸርነትን የሚያደርግ ታማኝ፣ ታላቅ፣ ማሀሪ እውነተኛ አምላክ ነው። ከእግዚአብሔር ጋር መሆን እንደዚህ አይነት ደስታ እንድናይ እንኳን የሚያደርግ ነው። የብርሃኑ መብራት ውጤት የነገር ሁሉ ማዕከላዊ መሰረት ብዬ የምደመድምበት ሀሳብ አለ። ቁጥር ስድስት ህፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር ኃያል አምላክ። እዚህም ጋር ችግር አለ። ስሙም ድንቅ፣ ሁለት ነጥብ ወይም ሰሚኮለን ወይም ኮማ፣ ከዛ መካር ኃያል አምላክ፣ እንደዛ ብሎ ነው የሂብሩ የሚቀጥለው የጌታ ኢየሱስ ክርስቶስ ስም በዝርዝር ነው የቀረበው። ድንቅ መካር የሚለው የመካር ድንቅ የመካር ቅጽል አይነት ሆኖ ነው እዚህ ጋር የተቀመጠው። ግን እያንዳንዳቸው ስሞች ናቸው ቅጽሎች አይደሉም። ድንቅ ነው ጌታ ኢየሱስ፣ መካር ነው ጌታ ኢየሱስ፣ ሀያል አምላክ ነው ጌታ ኢየሱስ፣ የዘላለም አባት ነው የሰላም አለቃ ተብሎ ይጠራል። ይሄ ቀጥታ የተያዘው ከጌታ ከኢየሱስ ክርስቶስ መወለድ ላይ ነው ጋር ነው። እና እኔ አሁን የጌታ ኢየሱስ ክርስቶስን ስም በልባችን እንድንይዘው እፈልጋለሁ። ጌታ ኢየሱስ ክርስቶስ ድንቅ ነው። ድንቅ ደግሞ መካር ነው። የተሰጠን ሕፃን ነው። የተወለደልን ሕፃን ነው። የተወለደልን ሕፃን የተሰጠን ስጦታ ጌታችን ኢየሱስ ክርስቶስ ከብርሃን ብርሃን ሆኖ ከጨለማ ውስጥ የሚያወጣ በጨለማ ውስጥ ብርሃን ሆኖ እረፍትንና እርካታን የሚሰጥ እንደሱ ያለ በምድር ላይ ማንም ምንም የለም። ብር፣ ወርቅ፣ ማንኛውም አይነት ችሎታ፣ ዘር ወይም ደግሞ ፍልስፍና ጌታ ኢየሱስ ክርስቶስ የሆነልን ሊሆንልን አይችልም። እሱ ተሰጥቶናል። ህፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። እሱ ማነው? በቀጥታ ጌታችን ኢየሱስ ነው። የኛ እንዲሆን ነው ተሰጥቶናል። የኛ እንዲሆን ተወልዶልናል። የኛ እንዲሆን አሁን በእምነት በልባችን ውስጥ ትልቁን ስፍራ እና ዙፋን መያዝ ያለበት ጌታችን ኢየሱስ ክርስቶስ ነው። በእነዚህ ስሞቹ ጌታ ኢየሱስ ክርስቶስ፣ ደግሞም በእነዚህ ስሞቹ በሚያደርጋቸው ስራዎች ከማንም ለእኛ ከማንም በላይ የተለየ ነው። ስለዚህ ወደ እሱ መምጣት እሱ ወደኛ መምጣቱ እነዚህን ነገሮች ሁሉ እንድናገኝ አድርጎናል። መካርነቱን፣ ድንቅነቱን፣ ኃያል አምላክነቱን፣ የዘላለም አባትነቱን፣ የሰላም አለቃነቱን። ሰላም ትፈልጋላችሁ? ኑ ወደ ኢየሱስ። እውነተኛ አባት ትፈልጋላችሁ? የዘላለም አባት ኑ ወደ ጌታ ኢየሱስ። ድንቅ ምክር የሚመክር ድንቅ የሆነ ራሱ ምክር የሆነ ትፈልጋላችሁ ኑ ወደ ጌታ ኢየሱስ ሀያል የሆነ አምላክ በማንም የማይሸነፍ እንዲኖራችሁ ትፈልጋላችሁ ኑ ወደ ጌታ ኢየሱስ እኔ መጨረሻ ላይ በእርግጥ ኢሳያስ ምዕራፍ 7 ቁጥር 14 ላይ እዚህ አውድ ውስጥ እንዳለ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ይሉታል ተብሎ የተጻፈው ሁሉ እዚህ ውስጥ ተፈጻሚነት እንዲሆን ተደርጎ ነው የተነገረው። ኢሳያስ 7 ቁጥር 14 ይሄ ስጦታ የጌታ ኢየሱስ ወንድ ልጅ ተሰጥቶናል። የጌታ ኢየሱስ ክርስቶስ ስጦታ ሆኖ ወደኛ መምጣት በሃይማኖት አይገኝም። በኃጢአት ውስጥ በመመላለስ አይገኝም። በልዩ ልዩ ፍልስፍና ውስጥ በመወሰድ አይገኝም። እሱ ጋር በመምጣት ብቻ ነው የሚገኘው። በሱ ውስጥ በመሆን ብቻ ነው የሚገኘው ወገኖች ጌታ ኢየሱስ ክርስቶስ ይሄንን አስደናቂ አምላክ፣ የኛ አምላክ፣ የኛ ህይወት፣ የእኛ መሪ፣ የኛ አለቃ፣ የእኛ መካር ድንቅ ሆኖ የራሳችን ሆኖ ከእሱ ጋር እንድንቀጥልና እንድንራመድ በዚህ ክፉ ጠማማ ጨለማ ትውልድና ዘመን ውስጥ በጌታ በኢየሱስ እንድንጸና አሳስባችኋለሁ። እግዚአብሔር ይባርካችሁ። እና የሚቀጥሉት ጥቂት ሳምንታት ያው እዚህ አልኖርም። እንደነገርኳችሁ ባካችሁ እሁድ እሁድ እዚህ አትቅሩ። ጌታ ይባረካችኋል። አሁን የመጨረሻ ዝማሬያችን ቁጥር 26 ነው በእምነት ኖራለሁ የሚለው ዝማሬ ነው። ቁጥር 26 በዚህ እምነት በዚህ እውነት እንድንጸና እንድንኖር እግዚአብሔር ይርዳን። ቁጥር 26።